ጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አቶ ተመስገን ጥሩነ የአማራ ክልል ፕሬዚዳንት እንዲሆኑ እጩ የተደረጉት በራሱ በአዴፓ ስለታመነባቸው ነው ይላሉ የክልሉን ፖለቲካ በቅርበት የሚከታተሉት ምሁር። ምርጫውን ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። እስክንድር ፍሬው የክልሉን ፖለቲካ በቅርበት የሚከታተሉ አንድ ምሁር ያነጋገረበትን ዘገባ እንደሚከተለው አጠናቅሮታል። አዴፓ አመራሮቹን ተክቷል። ቀጣዩ የአማራ ክልል ፕሬዝዳንት ማንነትን ይፋ ተደርጓል። ከፖለቲካው አልፎ በመከላከያና በደህንነት ዘርፎችም ልምድ ማሳበታቸው የተገለጸው ሰው ፈታኙን ሰዓት በፕሬዝዳንትነት እንዲያገለግሉ ተመርጠዋል። በአማራ ክልል የተለያዩ ከፍተኛ ኃላፊነቶች የሰሩት በመከላከያ ሚኒስቴርና በብሔራዊ መረጃ መረብ ደህንነት ኤጀንሲም እንደዚሁ በተመሳሳይ ከፍታ ያገለገሉት ሰው ቀጣይ ማረፊያ ባህር ዳር መሆኑ አግልጽ ሆኗል። እስካሁን ድረስም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ በመሆን እያገለገሉ እንደሚገኙ ይታወቃል። አቶ ተመስገን በተለያዩ ኃላፊነቶች ስሩ እንጂ በመገናኛ ብዙኃን የተለመዱ የሚባሉ አይነት ሰው አይደሉም። በመጠኑ ያስተዋወቃቸውም በቅርቡ በጠቅላይ ሚኒስትር ጽህፈት ቤት የሰጡት መግለጫ ነው። ያ መግለጫ በአገሪቱ የመጣውን ለውጥ ተከትሎ በመከላከያና በደህንነት ዘርፎች የተተገበሩ ያሉ የማሻሻያ እርምጃዎችን ያብራሩበት ነበር። ከጋዜጠኞች ለቀረቡ ልዩ ልዩ ጥያቄዎችም ታዲያ ምን ላይ ሰጥተው ነበር። አቶ ተመስገን በእናንተ ምነት በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ወይም የብሔራዊ ጸጥታ ስጋት ነው በሚል ላቀርብኩ ጥያቄ ተከታዩን መልሰውልኝ ነበር። ያው ምንም ገምናቶ ትጥቁ ስጋት በየካራው ላይ ነው ቢችቶች መንሸ ያለው የብሔር ፖለቲካ ነው የያካሪ አካባቢ ወዱ ካላነበ ፖለቲካው ነው ፒዮት ካልነቱ የማሰሙት ወሱ ተግባቱ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉም ዜጋ እንደራሱ በአካቢ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩን የበተለ ወደ ብሔር ፖለቲካ በመውሰድ እናዚያው በመደበቅ የራሱን አላማ ለማራመድ ህዝብ ከህዝብ የማጋጨብ የማፈናቀል ሁኔታዎች አብዛኛው መሰረታቸው ለዚህ ዓይነት ያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሄር ፖለቲካ እንዴት አገር መግባት እንችላለን የሚለ ሁሉም አካላት የቤት ስራ መሆን አለበት ነው። የድለሰብ ግጭቶች ራሱ በጣም በአጠረ ሁኔታ ሰፊ የብሄር ሽፋንና መሰረት ሲይዙ ይስተዋላሉ። አካባቢ የሃይማኖት አባቶችን የሀገር ሽማግሌዎችን፣ ፖለቲከኞችን፣ የመንግስት አካላትም እሱ አካባቢ ተባብሮ መስራት አለበት። ከዚህ የብሄር ፖለቲካ ወጥተን እያንዳንዱ ሰው በአገሩ ሰርቶ ተከብሮ የሚኖሩበትን ስርዓት መስጠር አለበት። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ ማለት መስጠት አለብን። ለዚያም ወንቅላ ሚኒስትር ተቋቁሟል። በርካታ ስራዎችን እየሰራ ነው እሱ አካባቢ ያለውን ነገር መፍታት አለብን። ትልቁ ስጋታችን ከውስጡም ከውጭም ለውጭ አይኖችም መሳሪያ ነው የሚችል ለውስጣችን ደግሞ ስበት የሚያጋጨን ትልቁ የብሔር ፖለቲካ ሲሆን፣ እሱ አካባቢ ልዩነታችን የሚያጠርጉበት ሁኔታ በስፋት መሰረት በሀገሪቱ ወደሚታዩ ማንነትን መሰረት ያደረጉ ግጭቶች፣ ጥቃቶችና መፈናቀሎች የተደረሰው ለረጅም ጊዜ የተሄደበት መንገድ ስህተት በመሆኑ እንደሆነ በተገለጸበት ጋዜጣዊ መግለጫ ለሌሎች በርካታ ጥያቄዎችን ምላሽ ተሰጥቶ ነበር። አቶ ተመስገን ጥሩነህ የአማራ ክልል ፕሬዚዳንት እንዲሆኑ መታጨታቸውን ተከትሎ እየተሰጡ ያሉ አስተያየቶች የተለያዩ ናቸው። የአማራን ክልል ፖለቲካ በቅርበት የሚከታተሉት ምሁርና የህግ ባለሙያ ዶክተር ዮናስ ተስፋ የጩ ፕሬዚዳንቱ ምርጫ በርካታ ጉዳዮችን ከግምት በማስገባት የተከናወነ እንደሆነ ይገምታሉ። አዴፓ በአሁኑ ወቅት ክልሉን ማስተዳበር የሚጠይቀውን ብቃት መነሻ በማድረግ ያከናወነው ሊሆን እንደሚችል የሚያምናሉ። አቶ ተመስገን በመከላከያ በመከላከያና በፀጥታ ተቋማት በመስራት ያገኙት ልምድ ለመመረጣቸው ዋነኛ መለኪያ ሊሆን እንደማይችል ግን የዶክተር ዮናስ እምነት ነው። ያ ግምት ውስጥ የገባ ነው ይ ለማሰብ ይቸግረኛል። ምክንያቱም ግምት ውስጥ የገባው ያ ቢሆን ኖሮ ፈቃደኛ ሳይሆኑ ቀሩ የተባሉትን የመጀመሪያ ሆኖች የሚታሰቡበት አጋጣሚ ነበሩ ከድም ያኛው

ስለዚህ ከዛ ባሻገር ያሉት የፖለቲካና የአስተዳደር እንዲሁም የተለያዩ በተለይ በፌዴራል ደረጃም ቢሆን ከነበራቸው የስራ ልምድ አንጻር ታሳቢ የተደረገ ይመስለኛል እንጂ ከጥታ ስራ ጋር ብቻ የነበራቸውን የስራ ልምድና ልምጅት ታሳቢ ተደርጎ የተወሰነ ውሳኔ ነው ብዬ ማሰብ ይቸግረኛል። ዶክተር ዮናስ እንግዲህ አቶ ተመስገን ጥሩነህ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ በመሆናቸው በቅርቡ የሰጡት መግለጫ ነበር። ከወራት በፊት እዛ ላይ አንድ ያነሳሁት ጥያቄ ነበር። የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው በአሁኑ ሰዓት ብዬ ጠይቄያቸው የመለሱት መልስ የኢትዮጵያ ዋነኛው የደህንነት ስጋት በአሁኑ ሰዓት የብሔር ፖለቲካ ነው ብለው ነበር። የብሔር ፖለቲካ ነው ዋነኛው የደህንነት ስጋት ችግር እየፈጠረብን ያለው በየቦታው የሚል እና ምናልባትም አሁን እሳቸው የአማራ ክልል ርዕሰ መስተዳድር ሆነው ሲሰሩ በአንድ በኩል ብሔርተኝነትን እንግዲህ አካባቢያዊ ብሔርተኝነትን የሚያራምዱ፣ በሌላ በኩል አይደለም፣ በዚህ መንገድ ሳይሆን ኢትዮጵያዊ ብሔርተኝነት ላይ ነው መተኮር አለበት በሚሉ ሀይሎች አጣብቂኝ ውስጥ ይገባሉ የሚል ስጋት አለብዎት? እንዴትስ ነው ሚዛኑን ጠብቀው መጓዝ የሚችሉት? ለእሳቸውስ ፈተና ይሆናሉ? ይሄ ፈተና ምክንያቱም ለእኔ በግብ ደረጃ የአማራ ብሄርተኛነት ለኢትዮጵያ ብሄርተኛነት ተለይቶ የሚታይ ነው ብዬ አላስብም። ምናልባትም አዴፓ አሁን ማፍያው በማክላቱ የተሰባው ማጠናቂያ ላይ የተገለጸው የአዴፓ ትግል የአማራ ሕዝብ ትግል ስለጣነት ለኮርነት ለፍትህና ለኢትዮጵያ ነት መሆኑን በግልጽ አስቀምጧል። ከአማራ ብሔርተኝነት አንጻር ካየ ነው ኢትዮጵያ የጸለይ ሆን አይችልም። የአማራ ብሔርተኝነት የአማራ ህዝብ በኢትዮጵያ ሀገረ መንግስት ግንባታ የነበረው በጎ አስተዋጽኦ በመጥፎ መልኩ ተተርጉሞ በጨቋኝ ተጨቋኝ ስርክት የተመሰረተ የጥቃት ሰለባ ሆኖ ነበር። ስለዚህ ይሄ መቅረት አለበት። ማንኛውም ኢትዮጵያዊ ለዜግነቱ እኩል ተቆጥሮ ነጻነቱ ሊከበርለት ይገባል። እዛም ባሻገር ሁሉም ኢትዮጵያ ህዝቦች በፖለቲካውም፣ በማህበራዊም በኢኮኖሚ መስክ ፍትሃዊ ተጠቃሚ መሆን አለባቸው የሚል እሳቤ ያዘ ነው። የእኔ እስከሚገባ ድረስ የአማራ ብሄርተኛነት ምናልባት ጽንፈኛ የሆኑ ብሄርተኞች የሚያራምዱት ብሄርተኛነት ካውንተርና ሪፔት

አዴባ በተደጋጋሚ ሲናገር የምንሰማው ሲናገሩ የምንሰማው የአማራ ጥያቄ የኩነት የነፃነትና የፍትህ ነው። እና ጠንካራ ኢትዮጵያ አንድነት ነው። ለዲሞክራሲ ለፍትህና ኢትዮጵያ አንድነት ማንኛውም መስዋዕትነት የመክፈል ዝግጁ ነው የሚል አቋም መግለጫ ያወጡት። ስለዚህ ኢትዮጵያዊነት ጋር የሚገዳደር የኤርትራዊነት ሳይሆን እና በዲሞክራሲ ስርዓት ላይ የተመሰረተ ጠንካራ ኢትዮጵያ መፈጠር አለባት የሚል አቋም ያራምዳሉ እና ከዛ አንጻር ካየነው የአማራ ብሔረተኛነት ከኢትዮጵያ ብሔረተኛነት ጋር ተነጥሎ የሚታይ አይደለም። ስለዚህ እኔ በዚህ ረገድ ይህ ነው የሚባል ችግር ያጋጥማቸዋል ብዬ አልገምትም። እንደሚታወቀው አሁን ባለው የእኛ ሀገር ፖለቲካ አደገኛው ነገር ጽንፍ የወጣው ብሔረተኛነት ነው። እስከ መገንጠል ብሎ የሚያስብ ጨቋኝ ተጨቋኝ ትርክት የሚሰከሰቅ የሚሰለሰል አይነት አይደለም የአማራ ብሔርተኛነት። ኦፍኮርስ ጽንፈኛ የሆነ ጨቋኝ ተጨቋኝ ትርክት የኒቫንስን አይነት ብሔርተኛነት እንዳለ ይታወቃል። የአማራ ብሔርተኛነት ግን የዚ አይነቱ አይደለም። አቶ ተመስገን ከጠቅላይ ሚኒስትሩ ጋር አላቸው የሚባለውን መልካም ግንኙነት ባሉታዊ ጎን ከሚመለከቱ ወገኖች ጋር እንደማይስማሙም ዶክተር ዮና አስተናግረዋል። የአማራ ክልል ውስጥ አሁን ከባድ ችግር ያለው ያሉ ባልታ ፖለቲካ ያሉ ባልታ ፖለቲካ ደግሞ ምንጭ ማን ሊሆን እንደሚችል ይገመታል። እንዳልኩ አሁን ያለው አዴባ አመራር የማንም ተላላኪ መሆን የሚችል አይደለም። እንደዛ ሆኖ ለመኖር የሚያስችለው ሁኔታም ንባራ ሁኔታም የለም። ከምንም በላይ ግን አሁን ያሉት አመራሮች በያድ ውስጥ በነበረውም እኮ የውስጥ ትግል ውስጥ ግንባር ቀደም ሚና የተጫወቱ አካላት ናቸው። በለውጡ ሂደት ማለት ነው። ለውጡን ለማምጣት በተካሄደ ትግል ማለት ወት ነው። እዛም አልፎ አሁን ያሉትን ጠቅላይ ሚኒስትርም ለዚህ ያላሉበት ቦታ እንዲጠቁ ትልቁን አስተዋጽኦ ያደረጉት የአዴባ አመራሮች ናቸው። ካላቸው ፖለቲካ ልምድ አንጻር ካላቸው የአማራ ጉዳይ ልምድ አንጻር እንደገና ደግሞ በአሁኑ ወቅት የአማራ ፖለቲካ ከደረሰበት ደረጃ አንጻር የአዴፓ ሥራ አስፈጻሚ ኮሚቴ በድርጅታዊ ጉዳይ የጠቅላይ ሚኒስትሩን ትዕዛዝ ይቀበላል ብሎ ማሰብ የአዴፓ አመራሮችን መናጭ ይመስለኛል። የህዝቡን መብትና ጥቅም ድርድር ሊያቀርቡ የሚችሉ ሰዎች ናቸው ብሎ መውሰድ አለኝ ትንሽ ነውርም ጭምር ይመስለኛል። ስለዚህ ጠቅላይ ሚኒስትሩም እንደዛ ያደርጋለሁ ብዬ አልገምትም። ጠቅላይ ሚኒስትሩ ያን ማድረግ የፈልጉም። የአሪባ ሰዎች በዛ ደረጃ ያነሰ የፖለቲካ አቅም አላቸው ብዬ አልገምትም። ከዛ አንጻር እኔ እስከማምነው እና እስከምረዳው ድረስ ያለውን ነባራ ሁኔታ ከግምት ውስጥ አስገብተው የወሰኑት ውሳኔ ነው። ቀደም ሲልም ለማስቀመጥ እንደሞከርኩት የአቶ መከረከር ላሚሱ ጋር የነበራቸው መልካም ግንኙነት ክልሉን ለመምራት እንደ አንድ አቅም ተደርጎ ሊወሰድ የሚችል ነው እንጂ እዳ ወይም ደግሞ ጉዳት ተደርጎ ሊወሰድ አይችልም። መልካም ግንኙነት በፖለቲካ ካፒታል ነው እንጂ እዳ አይደለም። ስለዚህ እኔ ያው ህዝቡን ለመከፋፈው ለህዝቡ አጀንዳ ለመስጠት የሚፈልጉ ኃይሎች የሚነዙት አሉባልታ ካልሆነ በቀር በኔ አስተያየት የአሉ ተመስገን ችውነት የአዴፓ አመራሮች ሳያመኩሩበት እና ሳያምኑበት በሶስተኛ ወገን ግፊት የተደረገ ነው ብዬ አላምንም። የአዴፓ ማዕከላዊ ኮሚቴ እጩ ፕሬዚዳንት አድርጎ የመረጣቸው አቶ ተመስገን ጥሩነህ ሹመታቸው ከጸደቀ በቅርቡ የተገደሉትን የቀድሞው ፕሬዚዳንት ዶክተር አምባቸው መኮንን ይተካሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ